የአፍሪካ ህብረት በታወከችው ሀገራቸው ውስጥ የሚመድበው ማንኛውም የሰላም አስከባሪ ኃይል እንደ ጥቃት ስለሚቆጠር ምላሽ ይሰጣል ሲሉ የቡሩንዲው ፕሬዝደንት አስጠነቀቁ። ይህ በፕሬዝደንቱ የተሰጠው መግለጫ በዓለም አቀፉ ማህበረሰብ ውስጥ ድንጋጤን የፈጠረ ሲሆን ብዙዎች ደግሞ የአፍሪካ ህብረት ቀጣይ እርምጃ ምን ሊሆን ይችል ይሆን ሲሉ እንዲጠይቁ አድርጓል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ አለ፣ ሶሎሞን ክፍሌ ያቀርባል። ሁከቱ ለሳምንታት ከዘለቀ በኋላ ይበልጥ ጣጣ ውስጥ የገቡት የብሩንዲው ፕሬዚደንት ፒየር ኩሩንዚዛ አምስት ሺህ የሰላም አስከባሪዎችን ለመላክ የአፍሪካ ህብረት ያወጣውን እቅድ አስመልክተው በጣም አስደንጋጭ ማስጠንቀቂያ አስተላልፈዋል። የአፍሪካ ህብረት የሰላም አስከባሪዎቹን ላከ ማለት ቡሩንዲ ላይ ጥቃት ተከፈተ ማለት ስለሆነ ሀገሪቱ ምላሹን ትሰጣለች ብለዋል። ኩሩንዚዛ ትላንት ባደረጉት ንግግር ሚስተር ኩሩንዚዛ ያችን አነስተኛ ሀገር ለተጨማሪ ጊዜ በፕሬዝደንትነት ለማስተዳደር ባላቸው ቅድ ሳቢያ ከአፍሪካ ህብረትና ከዓለም አቀፉ ማኅበረሰብ ከፍተኛ ተቃውሞ ገጥሟቸዋል። ባለፈው ዓመት ግንቦት ላይ የተቃጣባቸው የመፈንቅለ መንግሥት ሙከራ ከሽፎ በሐምሌው አጨቃጫቂ ምርጫ አሸንፈው ሥልጣን ላይ መቆየት ቢችሉም ሁከቱ እንደ ቀጠለ ነው። ጽፈት ቤታቸውን በደቡብ አፍሪካ ያደረጉት የፖለቲካ ተንታኝ ስቴፋኒ ዎልተርስ ፕሬዚደንት ኩሩንዚዛ የተጠቀሙባቸውን ቃላት ኃላፊነት የጎደለው ሲሉ ነው የገለጹት። በተለይ ተደራዳሪዎች በዩጋንዳ ተሰብስበው የሰላም ስምምነት ለመቋጨት እየሞከሩ ባሉበት በአሁኑ ወቅት የፕሬዚደንቱ ማስጠንቀቂያ በማይታመን ደረጃ ኃላፊነት ጎድሎታል ነው ያሉት። ዎልተርስ ፕሪቶሪያ በሚገኘው የጸጥታ ጥናት ተቋም የግጭት አስወጋጅና የቅድሚያ ማስጠንቀቂያ ፕሮግራም ኃላፊ ናቸው። ክሮንዚዛ የአፍሪካ ህብረት ወታደሮችን አጠቃለው ሲሉ መናገራቸው በራሱ ህብረቱን ከመናቅ ብቻ የተሰነዘረ አይመስለኝም። መንግስታቸው ፍጹም ኃላፊነት የማይሰማው እንደሆነ ነው ያሳየው። መንግስታቸው ቀውስ ለማስወገድ የማይፈልግ ሆኖ እንዲታይ ነው ያደረገው። የአፍሪካ ህብረት እንግዲህ ከፕሬዝዳንቱ ለተሰነዘረው ማስጠንቀቂያ ምላሽ ሲሰጥ እንዴት ጠንካራ ሆኖ መቅረብ እንደሚፈልግ እያሰላሰለ ነው። የአፍሪካ ህብረት ግን ይላሉ ተንታኟ፣ ፕሬዝደንቱ ምንም ይበሉ ምን ህጉ ስለሚፈቅድለት ወታደሮችን ወደ ቡሩንዲ ዝም ብሎ መላክ ይችላል። ለማንኛውም የፕሬዝደንቱን ማስጠንቀቂያ ውድቅ ከማድረግ ግን የአፍሪካ ህብረት የሰላም ጥበቃ እቅዱን ለጊዜው አቁሞ በቡሩንዲ ገለልተኛ የሆነ ወታደራዊና የሲቪል ታዛቢዎችን ማስፈር የሚያስችለው ሌላ ስምምነት መቋጨት ይኖርበታል ሲሉም ተንታኟ ያስረዳሉ። ኩሩንዚዛ የአፍሪካ ህብረት ወታደሮቹን አጠቃለሁ የሚለው ማስፈራሪያቸው መልሶ እርሳቸውኑ ሊጎዳ ይችላል ሲሉም ያብራራሉ። ባለፉት ቅርብ ዓመታት ቡሩንዲ ለአፍሪካ ህብረት ወታደሮችን በማዋጣት ንቁ ተሳትፎ እንደነበራት ይታወሳል። በዚህም ምክንያት ሀገራቸው ውስጥ ከሚመደቡ ወታደሮች ጋር ፊት ለፊት ሊገናኙ ይችላሉ ማለት ነው። የአፍሪካ ህብረት ሀይሎችን ልንዋጋ ነው ሊሉ ይችላሉ ኩሩንዚዛ። ወታደሮቻቸው ያን ስለ ማድረጋቸው ግን ምንም ማረጋገጫ የለም። እንደ እውነቱ ከሆነ ቁልፍ ነጥቡም የሆነው የቡሩንዲ ወታደር ኩሩንዚዛ በሲቪሎች ላይ የአፈና እርምጃ ለመውሰድ ሲሞክሩ ሙሉ በሙሉ ፈቃደኛ አልነበረም። ስለዚህ የእርሳቸው ማስፈራሪያ ባዶ ሊሆን ይችላል። ያን ትእዛዝ ከሰጡም ጦሩ አንዳንዴ አብረው ጎን ለጎን ይዋጉ በነበሩ የአፍሪካ ህብረት ወታደሮች ላይ አንተኩስም ሊል ይችላል። የኩሩንዚዛ ጉዳይ እዚህ ላይ ያበቃል ሲል ሊዞርባቸው ይችላል። በዚህ ሁሉ መሀል ደግሞ በአካባቢው የቆየ የፖለቲካና የጎሳ ግጭት እንዲሁም ሊከሰት የሚችል ሁከት መዘንጋት እንደሌለበት ተንታኟ ስቴፋኒ ዎልተርስ ያስገነዝባሉ። ቡሩንዲ እና ጎረቤት ሩዋንዳ በአብዛኛው ከፖለቲካ ጋር በተያያዘ ምክንያት ግንኙነታቸው ሻካራ ነው። ሩዋንዳ በውስጥ ጉዳይ እየገባች ታውካለች ስትል ቡሩንዲ ትከሳለች። አሁን በቅርቡ እንኳ የኩሩንዚዛን መንግሥት ለመገልበጥ የቡሩንዲን ስደተኞች ትመለምላለች የሚለው ክስ አንዱ ነው። ነገሮችን ይበልጥ በማባባስም የሁለቱ አገሮች ፕሬዝደንቶች በ1994ቱ የሩዋንዳ ፍጅት ወቅት የተጋጩት ብሔረሰቦች አባላት ናቸው። ሌላው ደግሞ ከግዙፏ ጎረቤት ከኮንጎ ዲሞክራቲክ ሪፑብሊክ ወደ ሁለቱ ትናንሽ ሀገሮች የሚተላለፈው ችግር ነው። የአፍሪካ ኅብረት የሚደርስበት ውሳኔ ምንም ይሁን ምን ግን ፈጣን ሊሆን ይገባል። አሊያ በዚያቸው አፍሪካዊት አገር በቡሩንዲ ሁኔታዎች ከቁጥጥር ሊያመልጡ ይችላሉ ሲሉ ጽፈት ቤታቸውን በፕሪቶሪያ ያደረጉት የፖለቲካ ተንታኝ ስቴፋኒ ዎልተርስ አስጠንቅቀዋል።